የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የ2019 የኖቤል ሰላም ሽልማት አሸናፊ መሆናቸውን የኖርዌይ የኖቤል ሰላም ሽልማት ኮሚቴ ኦክቶበር 11 አስታውቋል። ኖርዊጅን ኖቤል ኮሚቴ ሃዝ ዲሳይድድ ቱ አዋርድ ዘ ኖቤል ፒስ ፕራይዝ ፎር 2019 ቱ ኢትዮጵያን ፕራይም ሚኒስተር አቢ አህመድ አሊ ፎር ሂዝ ኤፈርትስ ይህንኑ የጠቅላይ ሚኒስትር አብይ አሕመድ የ2019 የሰላም ኖቤል ተሸላሚ መሆኑንና አስመልክተን ኢትዮጵያውያን አውስትራሊያውያን አታያዎችን ተቀብለናል። አታያቸውን ያጋሩን ዶክተር ሸሪፍ ሰይድ ከካምብራ፣ ዶክተር ግርማ ሞላ ከፐርዝ ወይዘሮ ሀና ለገሰ ከሜልበርን፣ አቶ አንተነህ ገብረየስ ከሲድኒ ናቸው። ጤና ስትልኝ። ዶክተር ሸሪፍ ሁሴን ሰይድ እባላለሁኝ የምኖረው ካምበራ አውስትራሊያ ነው። ኤስቢኤስ በዶክተር አብይ የኖቤል ፕራይዝ ተሸላሚ መሆን አስተያየት እንድሰጥ ስጠየቀኝ በጣም አመሰግናለሁኝ። እንግዲህ ዶክተር አብይ የዚህ ፕራይዝ አሸናፊ በሆናቸው እጅግ በጣም ደስ ብሎኛል። ምክንያቱም ጥቅሙ ከግላቸው ጋር በተያያዘ ሳይሆን ከሀገር ጋር ያለው ፋይዳ ትልቅ ሆኖ ስለሚታየኝ በዛ አንጻር ከፍተኛ ደስታ ተሰምቶኛል ማለት እችላለሁ። በጣም ፕረስቲጂየስ የሆነ ሽልማትም ነው። በዓለም ደረጃ በጣም የሚታወቅ ነው። እንግዲህ ሽልማቱ የተሰጣቸው ከመግለጫው ላይ እንዳየሁት በዋናነት በሁለት ነገሮች ላይ ነው። አንደኛው የሚለው ሂዝ ኤፈርትስ ቱ አቺቭ ፒስ ኤንድ ኢንተርናሽናል ኮኦፕሬሽን ይላል። ማለትም ሰላምና ዓለም አቀፍ ትብብሮችን ለማምጣት ባደረጉት ጥረት ነው ይላል። ሁለተኛው ደግሞ በሂዝ ሳይ ኢኒሽቲቭ ቱ ኤንድ ቦርደር ኮንፍሊክት ዊዝ ኤርትሪያ የሚልም አለበት። ከኤርትራ ጋር ያለውን ጦርነት በጥብጥ ለማስቀር በወሰዱት ቁርጠኛ ውሳኔ ምክንያት ነው ይላል። በዋናነት እነዚህ ሁለቱን ይጠቅሳቸዋል። እንግዲህ የመጀመሪያውን ካየ ነው ሰላም እና ኢንተርናሽናል ትብብር ለማምጣት ባደረጉት ጥረት የሚለው የሚታዩ ጥረቶችን አድርገዋል። ለምሳሌ በአካባቢያችን በሪጅኑ በቀጠናው ብንወስድ ሱዳን ውስጥ የነበረውን ከአልበሽር መውረድ ጋር ተያይዞ የነበረውን ብጥብጥ ለማስቀረት እና የሽግግር መንግስት እሚቋቋም ዋናውን ቁልፉን ሚና የተጫወቱት ዶክተር አብይ ናቸው። እንደዚሁም ደቡብ ሱዳን ውስጥ ያሉትን ተቀናቃኞችን ለማስታረቅ ከፍተኛ ጥረት እያደረጉ ነው ያሉት። በግንባር ቀደም የሚጫወቱት እሳቸው ናቸው። ሶማሌና ኤርትራን ለማስታረቅም እንደዚሁ ጥረት አድርገው በከፊልም ቢሆን ተሳክቶላቸዋል። እንደዚሁ ኬንያና ሶማሌንም ለማስታረቅ እንደዚሁ ተጣጥረዋል። ጅቡቲና ኤርትራንም እንደዛው። እነዚህ ሁሉ እንግዲህ ከፍተኛ የሚታዩ አንዳንዶቹም መሬት ላይ የሚታዩ ውጤት ያመጡ ተግባሮች ናቸው። ኮኦፕሬሽንንም በተመለከተ ሪጅኑን ቀጠናውን ኢኮኖሚካል ኢንቴግሬት ለማድረግ ከፍተኛ ጥረት ይዘዋል የዛን አፍሪካ ቀንድ ሀገሮች ኢኮኖሚዎችን ኢንቴግሬት አድርጎ ከተቻለም በረዥም ጊዜ ቢሆን ወደ ውህደት ለመሸጋገር የጀመሩት ከፍተኛ ጥረት አለ። ይሄ ኤፈርታቸው አንዳንዱ ውጤት አምጥቷል፣ አንዳንዱ በረዥም ጊዜ ውጤቱ የሚታይ ግን የተጀመረ ስራ ነው። ይሄ ሪኮግናይዝ ሆኖላቸዋል። በሁለተኛ ደረጃ የኤርትራውም ጉዳይ ቢሆን ዲሳይሲቭ ኢኒሺዬቲቭ የተባለው ሀያ አመት በላይ ስቴልሜት ላይ ነበርን። ኖ ፒስ ኖ ዋር የሚሉት አይነት ነገር ውስጥ ነበርን የነበር ነው። ያንን ሰብረው ዶክተር አብይ እርግጥ የአቶ ኢሳያስን ትብብርም ቢኖርበትም ኢኒሽቲቭን የወሰዱት እሳቸው ናቸው። ቁርጠኛ ውሳኔ ነው ያደረጉት። ሚሊተሪ ኢትዮጵያ የበላይ ብትሆንም እንኳን በዛ ትዕቢት ሳይወጠሩ አስመራ ድረስ ሄደው መንገድ የከፈቱት እሳቸው ናቸው። ከዛ በኋላ ውጤቱን አይተነዋል። የተለያዩ ዘመዶች ሲገናኙ እንዴት ይላቀሱ እንደነበረ አይተናል። አንዳንዶቻችን ቴሌቪዥን ላይ ያየን ስሜት ውስጥ የገባን ሰዎች አለን። ስልክ እንኳን የማይገናኙ ቤተሰቦችን መገናኘት አስችሏል። በሁለቱ ሀገሮች መካከል አሁን ይሄው በአውሮፕላን በረራም ተከፍቶ ሰዎች እንደልብ ይሄዳሉ፣ ይመጣሉ። ሌሎች ግን ስርዓት በያዘ መንገድ መካሄድ ያለባቸው የድንበር ላይ ግንኙነቶች፣ የእቃ ግንኙነቶች፣ የንግድ የመሳሰሉትን ኮሚቴ አቋቁመው እየሰሩ ነው። ወደብም እየተዘጋጀ እንደሆነ ሰምተናል። ስለዚህ ይሄንን ውጤት የሚታይ ውጤት አምጥተዋል። ወደፊት ደግሞ ከፍተኛ ውጤቶች ሊገኙ የሚችሉባቸው ስራዎችም እየተሰሩ ነው ያሉት። ሶ ኢንተርናሽናል ኮሚኒቲው ይሄንን ሪኮግናይዝ አድርጎላቸዋል። የኖቤል ኮሚቴውም ይሄን ሪኮግናይዝ አድርጎላቸዋል። በአገር ውስጥ ደረጃም ቢሆን ያመጡት ለውጥ እንዲህ በቀላል የሚታይ አይደለም። ፖለቲከኛ እስረኞች ከመቶ ሺህ በላይ እስረኞች ተፈተዋል። ህዝብ ደህነት የሚባለው መስሪያ ቤት ህዝብን አላፈናፍን ብሎ መተንፈሻ ሰጥቶ የነበረው መስሪያ ቤት ሪፎርም ማድረጋቸው በቀላል የሚታይ አይደለም። ፖለቲካ ምኅዳሩን አስፍተውታል። የተቃዋሚ ፓርቲዎች ዛሬ ይሄ ነው የሚባል ተጽዕኖ የለባቸውም። ውጭ ያሉትም ገብተው እየተንቀሳቀሱ ናቸው ያሉት። ብዙ ነገሮችን መጥቀስ ይቻላል። ዶሜስቲካሊም ቢሆን ይሄንን ሪኮግናይዝ ያደረገ ሽልማት ሆኖ ስለማገኘው እኔ ተገቢ ሆኖ አየባለሁኝ። ፋይዳው ምንድን ነው? ወደፊት በምንሄድበት ጊዜ አንደኛ እሳቸው እራሳቸውን ኤፈርታቸውን የበለጠ ደብል እንዲያደርጉ ያደርጋቸዋል፣ ሞራል ይሰጣቸዋል። ሪኮግኒሽን ጥሩ ነው ምን ጊዜም ቢሆን። ስለዚህ የበለጠ እንዲጥሩ ያደርጋቸዋል። የበለጠ መሬት ላይ የሚወርድ አይነት ስራዎችን ተክተው እንዲሰሩ ያደርጋቸዋል ብዬ ገምታለሁኝ። ብዙ በሮችንም ይከፍትላቸዋል፣ ተሰሚነት ይጨምርላቸዋል። ለአገር የሚጠቅሙ ብዙ ነገሮችን ጠይቀው የማግኘት እድል ይከፍትላቸዋል ከሀብታሞችም ይሁን ከኢንቨስትመንትም ጋር በተያያዘ ይሁን በሌላም በሌላም ጉዳዮች የኢትዮጵያን ፕሮፋይል ከፍ ያደርጋል። እሳቸው በር ስለሚከፈትላቸው ያንን ተጠቅሞ ለኢትዮጵያ ብዙ ጥቅሞችን ማምጣት የሚያስችል ስራ እንዲሰሩ ይረዳቸዋል ብዬ ገምታለሁኝ። ሌሎች የአፍሪካ ሀገሮችም ቢሆን ከዚህ ምሳሌ ወስደው ለሀገራቸው፣ ለሕዝባቸው አንዳንድ ጥሩ ነገሮችን እንዲያረጉ ሞራል የሚሰጣቸው ይመስለኛል። በቀላሉ እነዚህ ሶስት ፋይዳዎች መጥቀስ ይችላለሁ። ጎንግ ፎርዋርድ ወደፊት ስንሄድ ግን ዶክተር አብይ ብዙ ቻለንጅ አለባቸው። በተለይ በአገር ውስጥ አንደኛው እንደምናየው ሰስተይነብል የሆነ ፒስ በአገሪቱ ውስጥ የማምጣቱ ስራ በጣም ከባድ ስራ ነው። ያ ቻለንጃቸው ነው። እንደ አንዳንድ ከዛ ጋር የሚያያዙ ቻለንጆችን ብጠቅስ እንኳን ለምሳሌ የኤትኒክ ፌዴራሊዝም እና የኢትዮጵያ ናሽናሊዝም ባህላንሱን እንዴት ነው ማስጠበቅ የሚቻለው? በአሁን የምናየው ኤትኒክ ፌዴራሊዝም ወያኔ ትሮብን የሄደው ነቀርሳ ሀገሪቱን እያበጣበጠ ያለ ነው፣ ሕዝብ እያበጣበጠ ያለ ነገር ነው፣ የምናውቀው ነው። የዛን ነቀርሳ ደግሞ አራማጅ የሆኑ ሰዎች አሁንም ቢሆን በይፋ ሀገሪቱ ውስጥ ብጥብጥ እየፈጠሩ ነው ያሉት። ሶ ኤትኒክ ናሽናሊዝም ሀያ ሰባት ሀያ ስምንት ዓመት ስር ሰደዋል በሀገሪቱ ውስጥ ያንን እንዳለ ኢግኖር ማድረግ የሚቻል አይደለም። መሬት ላይ ያለ ነገር ነው። ነገር ግን ደግሞ የኢትዮጵያ የዜግነት ፖለቲካ እና ኢትዮ ናሽናሊዝም ኢትዮጵያዊነት ስሜት ደግሞ እየቆጠቆጠ መጥቷልም፣ የግድ ደግሞ ማደግ ያለበት ጉዳይ ነው። ስለዚህ ሁለቱን ባላንስ አድርጎ ማስኬድ የሚቻለው እንዴት ነው? ይሄንን ባላንስ ማድረግ ካልተቻለ ብጥብጥ ይቀጥላል በሀገሪቱ ውስጥ። ትልቁ ቻለንጃቸው ይመስለኛል። ኮንስቲቱሽኑ ሪፎርምድ መሆን አለበት። በምን መንገድ ነው ሪፎርምድ የሚሆነው? በተለይ ይሄ ኤትኒሲቲ እና ኤትኒክ ናሽናሊዝምን እና ኤትዮ ናሽናሊዝምን ባላንስ ባረገበት ሁኔታ እንዴት ነው መቀየር የሚችለው? ይሄ ትልቅ ቻሌንጅ ነው። ኢኮኖሚው አሁንም ቢሆን ከፍተኛ የኑሮ ውድነት አለ። ብዙ የተመሳቀቀሉ ስራዎች፣ ነገሮች አሉ። ያን ሪፎርም ቶሎ እስካላመጡት ድረስ መሬት ላይ እስካልወረደ ድረስ ሪፎርሙ ከወሬ አልፎ ብዙ ነገሮችን ሊያመሰቃቀል ይችላል። ይሄ ዋናው ቻሌንጃቸው ይመስለኛል። ሌላው ይሄ በቅርብ ጊዜ የሚመጣ እንግዲህ ምርጫ አለ። አመት ባነሰ ጊዜ ውስጥ ነው የሚካሄደው። ይሄ ምርጫ እንዴት ነው ክሬዲብል የሚሆነው? ውጤቱ ብቻ ሳይሆን ፕሮሰሱ ራሱ እንዴት ነው ፍሪ እና ፌር የሚሆነው? ለምሳሌ የምርጫ ካምፔይኖች በየቦታው ያለ ተጽዕኖ፣ ያለ እንቅፋት መደረግ የሚችሉበት ግራውንድ እንዴት ነው በአጭር ጊዜው መመቻቸት የሚችለው? የምርጫው ቀን ብቻ አይደለም። የምርጫው ቀን ፖሊስም ጦር ሰራዊትም አሰማርተው በሰላም እንዲያልፍ ማድረግ ይቻል ይሆናል ግን እዛ ከመደረሱ በፊት ፓርቲዎች ነፃ ውድድር እንዲያደርጉ አንዳንድ ክልሎች ይኸው አሁን መኪና እንኳ እንደ ልብ ማለፍ አይችልም፣ ይዘጋሉ። ዝም ብሎ የሆኑ ሽፍቶች የሚሆኑ ጎረምሶች የሚሆኑ ምንም የሚሆኑ ብቻ ይበጠብጣሉ። እነዚህ በጥባጮች ካምፔን እንዳያደርጉ የተወሰኑ ፓርቲዎች ላይ እንደዚሁ አይነት ረብሻ ላይ ፈጥሩ የሚችሉበት ሁኔታ ምን ጋራንቲ አለ ይህንን አትሞስፌር ካሁኑ የመፍጠሩ ስራ ከባድ ስራ ይመስለኛል። ከምርጫው በፊት ያን አመቻችቶ እያንዳንዱ ፓርቲ በማንኛውም የሀገሪቱ ክፍል ውስጥ እንደ ልቡ ተንቀሳቅሶ የፈለገውን ካምፔን የማድረግ መብቱን የማስጠበቁ ነገር ከባድ ቻሌንጅ ይሆንባቸዋል። ስለዚህ ይህም እንደ ሾርት ተርም ይሄ ሀገሪቱ ሰስቴናብል ፒስ ያምጣቱ ጉዳይ፣ ኢኮኖሚውን የማስተካከሉ ጉዳይ እና ለምርጫው የመዘጋጀቱ ጉዳይ ከፍተኛ ቻሌንጅ ይሆንባቸዋል ብዬ እገምታለሁኝ። እንግዲህ ከዚህ ሽልማት ጋር በተያያዘ ለማለት የምፈልጋቸው እነዚህ ነው። በአሁኑ ሰዓት ጠቅላይ ሚኒስትር አብይ አህመድ ኖቤል ሽልማት በማግኘታቸው በጣም ነው ደስ ያለኝ። የሚደንቅ ነገር ገና ወሬው ከተሰማ ጀምሮ ባለፈው ሳምንት ከቤተሰቤ ጋር ሆኜ በጣም ስጸልይ ነበረ። ምክንያት ሌላም ሰው ሊሰጥ ይችላል የሚልም ግምት ስለነበረ እግዚአብሔር ለእሳቸው እንዲያደርገው ስጸልይ ነበር ከነ ቤተሰቤ። ያ ደግሞ ምክንያት አለኝ፣ ሰውየው ይገባቸዋል ብዬ ስለማስብ ማለት ነው። ብዙ መሪዎች አይተናል። እንግዲህ በእኛ እንኳን ድቤ እንደዚህ አይነት ሰው ከልባቸው በቅንነት ሀገራቸው ውስጥም ሳይቀር ሰላምን ለማምጣት በጣም የሚጥሩ ሰው ናቸው። በእርግጥ ሀገር ቤት ያለው ሁኔታ ከእሳቸው አቅም በላይ በሆነ ሁኔታ ወይም ደግሞ እሳቸው የፈጠሩት ሳይሆን ቀደም ሲል የነበረው ስርዓት የዘራው ነገር አድጎ በቅሎ አፍርቶ የሚበላበት ሰዓት ላይ ነው እሳቸው የመጡት። ለምሳሌ ህወሓት በመጣበት ሰዓት እሳቸው ያንን እድል አግኝቶ ቢሆን ኖሮ የዛን ጊዜ ቢሆን ኖሮ ኢትዮጵያን መሪ የሆኑበት ሰዓት ሀገራችን ዛሬ የት ጋ ልትሆን እንደምትችል መገመት ይቻላል። እና የኢትዮጵያዊነትን በሚያውቅ ማህበረሰቡ ነበረ። ለምሳሌ ህወሓት ሲመጣ የመጣው እሳቸው ሲመጡ ግን መከፋፈልን፣ ዘርን እና የራስን ማንነት ብቻ ከማሰብ ያለፈ ሌላው ኢትዮጵያዊ ወገኔ ነው ብሎ ማያስብ ትውልድ መሃል በትምህርት ቤት ደረጃ በካሪኩለም ደረጃ ዘረኝነት ሲሰበክና ኢትዮጵያዊነት ሲገፋ እና የቀደሙት አባቶች ታሪክ እሳቸው አሁን ለምሳሌ ጠቅላይ ሚኒስትሩ ታሪካቸውን እያደሱ የነ ምኒልክን እየሰሩ ያሉበትን አይነት ታሪክ የዛን ተቃራኒ ሲሰራ በነበረ መንግስት ውስጥ ያደገ ትውልድ ስለነበረ እንቅፋት ገጥሟቸዋል። ሰ ይሄ አሁን የሚታየው ችግርም የእሳቸው የቀጥታ ችግርም አይደለም። ለመፍታትም ቢሆን ደግሞ የቱን ፈታው የቱን ያቆሙታል? በአንድ አመት ውስጥ በጣም ብዙ ቦታ ብዙ የፈነዳ ነገር አለ እሳቸው እንደተናገሩት አንዱ ሲደፈን አንዱ ጋር ይፈነዳል። አንዱ ሲደፈን አንዱ ጋር ይፈነዳል። ይሄም እያለ ግን ጥረታቸው ከልባቸው ከማንም ወገን ከማንም ዘር ሳይወግኑ ለኢትዮጵያዊነት አድልተው በማድረጋቸው በሀገር ውስጥም ቢሆን የሚሰሩት የጀመሩት ስራ አንድ ቀን ተሳክቶ ይሄ ቀደም ሲል የተዘራው በዘር የመከፋፈልና የመበጣበጥ ሁኔታ ይቆማል የሚል እምነት አለኝ። ስለዚህ በውጭም ሀገር ቢሆን ከኤርትራ ጋር ያደረጉት ነገር ቀላል ነገር አይደለም። በጠቅላይ ሚኒስትር መለስ ዜናዊም ሆነ ኃይለማርያም ደሳለኝ ጊዜ ከሀምሳ ጊዜ እንደገና ጠቅላላ ሲደመር ከሰባ ጊዜ በላይ ሞክረው አልተሳካም። ይህንን ሰላም ለማውረድ ማለት ነው። ስለዚህ አቶ ኢሳያስ አፈወርቂም ቢሆን ልባቸውን አኝሰው የምር ለሰላም መዘጋጀታቸውን ስለተረዱ ይመስለኛል ከሌላው ኢትዮጵያ መሪዎች ይልቅ እሳቸውን ሀሳብ ያቀረቡትን የሰላም ሀሳብ የተቀበሉት እና ያቀላል አልነበረም። በኢትዮጵያን በኤርትራን በኩል ሲባክን የነበረው ሀብት እና የሰው ጉልበት እና የሰራዊት ብዛት እዛ አካባቢ የነበረው ያንን በአንዴ ማድረግ መቻል ራሱ ቀላል ነገር አይደለም። እና በደንብ ይገባቸዋል። እግዚአብሔር ይህንን ስላደረገላቸው እኔ በበኩሌ ደስ ብሎኛል። በእርግጥም ደግሞ የሰላም መልእክተኛ ያደርጋቸዋል እግዚአብሔር ብዬ ነው ማስበው። ናቸው ደግሞ ሰላም ለምድሪቱ ያመጣሉ። እግዚአብሔር የሚሰራውን ስራ በሳቸው በኩል አልፎ ለኢትዮጵያ አይደለም ለአፍሪካ የሚሆን ሰላም በሳቸው በኩል ይሰራል ብዬ እረዳለሁኝ። አና ለገሰ ነኝ ከሜልበር ስሜ ግርማ ሞላ ይባላል። ከፐርዝ ከተማ ነው የምኖረው በኦስትሬሊያ። በቅርብ ዶክተር አብይ የኖቤል ሽልማት በማግኘታቸው ሀገሩን ሀገሯን በሚመለከት በጣም ጥሩ ዜና ነው። እየሰሩትን ስራ በውጭ ያለውን በተለይ በዲፕሎማቲክ በኩል ያለውን ስራ በመስራታቸው ይሄን በማግኘታቸው ለሀገሪቱ በጣም ትልቅ ስም ነው ብዬ አስባለሁ ግን ይህንን ካገኙ በኋላ ደግሞ በሀገሪ ውስጥ በተለይ በሀገሪቱ ውስጥ ያለውን ያለመረጋጋት በዚሁ በሽልማታቸው ምክንያት ወደ ሰላም የሚያደርሱበት መንገድ ጥረት ቢያደርጉ በጣም የተሻለ ነው ላለሁኝ እና ላገኙት ሽልማት እንኳን ደስ ያላቸው ደስ ያለን ማለት ትፈልጋለሁ። እሺ ከአሳሁን ሰሞኑን ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ በመሆናቸው የተሰማኝን ደስታ ለመግለጽ ነው። አንተነህ ገብረየስ ከሲድኒ ነኝ። በእውነቱ ይህ ዜና ወይም ይህ ክወና ለኢትዮጵያ በጣም ትልቅ ደስታ፣ ለኢትዮጵያውያን እና በኢትዮጵያን ለሚወዱ ሁሉ ታላቅ ኩራት ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ ለኢትዮጵያ እና ማካባቢው ላሉ አገሮች ሰላም መሆን ከሚችሉት በላይ ጥረት ያደረጉ መሪ ናቸው። አንድ መሪ ወይም አንድ የፖለቲካ ሰው ሽልማት የሚሰጠው ለሚያደርገው ኤፈርት ወይም ትጋት ነው። ትጋታቸው በጣም የሚገርም ነው። ለመጀመሪያ ደረጃ ሀገራችን በኢትዮጵያ ያለውን በረጅም ጊዜ በኤርትራ እና በኢትዮጵያ መካከል ያለውን ችግር ቅድሚያ ሰጥተው ለመፍታት ያደረጉት ጥረት ከፍተኛ ነው። ጉዳዩ ምንም በፕሮሰስ ላይ ቢሆንም የተገኘው ውጤት እና የረገበው የጦርነት እና የችግር አዝማሚያ እንደቀላሉ የምናየው አይደለም። ከዛም ደግሞ በጎረቤት ሀገሮች በሱዳንም በሶማሊያም በደቡብ ሱዳንም ያሉትን ችግሮች ለመፍታት ከፍተኛ ጥረት አድርገዋል። አንዳንዶች የራሳቸው ሀገር እንዲሆኖ የውጭ ጥረት ያደርጋሉ የሚል በጣም ያልተገባ ትችት ይሰጣሉ። ጎረቤት ሰላም ካልሆነ የአንተ ሰላም ወይም የአንድ ሀገር ሰላም ሊረጋገጥ አይችልም። ስለዚህ ይሄንን ማድረጋቸው እንደውም እኔ እንደ ብልህነት ነው የምቆጥረው። ከዚህም በላይ ጠቅላይ ሚኒስትር አብይ በሚያደርጉት ንግግር በሚሰጡት አመራርና ፍቅርንና ሰላምን የሚሰብኩ ታላቅ ሰው ናቸው። በሀገራችን ውስጥ የምንፈልገውን ሰላም በሕመምተኞች ምክንያት በታመሙ ሰዎች ምክንያት ባናገኝም ወደዚያ ለመሄድ የሚደረገው ጥረት ግን በጣም ከፍተኛ ነው። ትልቅ ጥረት አድርገዋል። እኔ በእውነቱ እንደ ኢትዮጵያዊ እንደ ትውልደ ኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ ይህ ሽልማት ይገባቸዋል። ኢትዮጵያውያንና ኢትዮጵያም በዚህ ሽልማት ኮርተዋል። ካሳሁን፣ የስነ ጽሁፍ ሰው አይደለሁም እኔ ግን ይህንን አስመልክቶ ትንሽ ስንኝ ቋጥር ያለውና ከፈቀድክልኝ አነባዋለሁ። አብይ ኢትዮጵያ ታላቅ ሀገር ነች፣ በአብይ ምግባሯ ዛሬም ከፋለች። የጥንት ስልጣኔ የጥበብ መፍለቂያ የነ ሉሴ ሀገር የጥቁሮች መመኪያ፣ ከዳፍኖ ነው እንጂ ከቶኳ አልጠፋም እና ታበራለች። ለአፍሪካም ለዓለም ሀገረ እግዚአብሔር ነች። የእኛ ኮከባችን ኅብረ ህዝብ አበባ ኢትዮጵያ ሀገራችን ልጆች ሞልተዋታል ስሟን የሚያሰሩ ከዋክብት ሆነው በዓለም የሚያበሩ። ከዓለሙ መንግስታት መድረክ ብቅ አለች፣ በአብይ ስራዋ ከፍ ብላ ታየች። እሰይ እልል ለንበል፣ ተገኘ ወርቃችን። ተከብሮ አልቀረም አብይ ድርማችን። ሰላምን ቢያሳጡን ጥቂት ህሙማን፣ በሰላም ተሸለምን አምላክ ይመስገን። አንተ መልእክተኛ አምላክ የላከህ በዓለም ሳየልህ አብይ ምግባርህ የሰላሙ አለቃ ሁሌም ይባርክ ይላል። እንግዲህ በዚህ አጋጣሚ ኔም ጠቅላይ ሚኒስትር አብይ አህመድ ለዚህ ሽልማት በመብቃታቸው እንኳን ደስታ አለወት ብዬ ደስታዬን ለመላው ኢትዮጵያ ህዝብ አስተላልፋለሁ። አመሰግናለሁ። ካሳሁ